ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።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 ሰላም ሰላም፣ ጥናሽ ይስጥልኝ የተከበራችሁ አድማጮቻችን። ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናግዳችሁ ዲጄ ፋቱ ነኝ። አብራችሁ እንድት ቆዩ በማክበር በመጋበዝ ፕሮግራሜን ጀምር ያለው ኦኬ፣ የተከበራቸው አድማጮቻችን ዲጄ ፋትሱ ነኝ። ቀጥታ ቀጥታ ነው የምናስተላልፍላችሁ ከዚህ ከዋሽንግተን ዲሲ ስቱዲዮ ስቱድ ስቱዲዮ አስራ ሁለት ፕሮግራሜ እንግዲህ አርብ አርብ ሙዚቃ፣ አሪፍ አሪፍ ሙዚቃ፣ አዳዲስ ሙዚቃ፣ የተመረጠ ሙዚቃ፣ በዲጄ ፋትሱ የተመረጠ ሙዚቃ ነው የምናደምጣው። ፕሮግራማችን እንግዲህ የምንጀምርበት የጌዲ በተራ ወይም ጌዲ ኦልዳኒ ሁላችን የምናውቀው ጌዲ በተራ አዲስ ሙዚቃ ለቋል። በወዳት ይሰኛል። በወዳት ዳች ይሰኛል እሱን አስደምጣችሁና ከሱ ለጥቄ ደግሞ ከሱ አስከትዬ ደግሞ ያፒ ማፒ ፊቸሪንግ ጆጆ አዳዲስ ራፐሮች ናቸው። እና በጣም ግን ጥሩ ሙዚቃ ነው የሰሩት። ቪዲዮ በጣም ምርጥ ነው። ቪኦኤ አማሪክ ፌስቡክ ፔጅ ላይ እየተላለፈ ነው፣ ቪዲዮን ማየት ትችላላችሁ። ኢትዮጵያ ይሰኛል፣ ናገባበሉ ይላል። እንግዲህ ሁለቱን በተከታታይ ወደ እናንተ አደርስ እናመለሳለሁ። ሌላ ምርጥ ምርጥ ሙዚቃዎች ተዘጋጅተዋል ቪኦኤ አማሪክ ላይ ገብታችሁ እያያችሁ ለጓደኛ ሼር አድርጉ ይህንን ፕሮግራም እና ሁሉም ሰው ይደሰትበት። አርብ ነው፣ ዲጄ ስፋሱ ነኝ። በጌሊ ሙዚቃ ፕሮግራማችንን ጀምረናል። ፍቅር እኮ ናት አየህ መውደድ እኮ ናት አየህ ፍቅር እኮ ናት አየህ መውደድ እኮ ናት በወዳት በወዳት በወዳት ደጋግሜ መይሰለቸኛልኳት

አባቶቻችን ድሮ ጠላትን ድል ያደረጉት አንድ ሆነው ነው። ስለዚህም ከፊት ለፊታችን የሚታየውን ብሩህ ተስፋ እውን ለማድረግ በዘር፣ በጎሳ፣ በሃይማኖት እናም በብሔር ሳንከፋፈል ሆ ብለን እንነሳ። ለቀጣዩም ትውልድ ታሪክ ሰርተን እናውርስ። ኢትዮጵያዊ ቀለም አንደኛ ነው በዓለም አምላክ በጥበቡ ቀመሞ የሠራን ብዙ ተባዙ ዓለምን ሙሏት ብሎ የባረገን የሰው ዘር መገኛ ኢትዮጵያዊኛንን ማንም ያልደፈረን የአፍሪካ ኩራት ለወደደን ማር መርዝ ነን ለጸላት ሀገርን ጠብቀን የሎም በጀግንነት። ምስጋና ይድረሰው ለዚህ ቀላጎ የኼር ይሁን አገር እድሜ ጤና ይስተና አምራካ አይለያየን። ሰንደቅሽ ከማማው ደምቆ የሚታየው የሕዝቦችሽ ቃል ኪዳን ያንድነት ዘውድ ነው እያለፈው አልኳል አሁን ጊዜው የኛ ነው ኢትዮጵያ ሀገሬ ነሽ ክብሬ ሆኖ ይሆን ልጅሽ ከውጭ የሚጮሆ ና ግባ። ኢትዮጵያ ሰላም ነው፣ ሁሉም ፍቅር ነው። ግባ አርሂቡ አርሂቡ

i ነጃሽን የሰሩ ላሁማ ኢትዮጵያ አሻራ ያኖሩ ሀገር አስከብረው ለወገን የኖሩ እስካለም ፍጻሜ ሲዘከሩ ይኑሩ። ልጅ ምንም ቢሮጥ አባቱን አይቀድምም። ቢሆንም አዲስ ትውልድነን ታሪክን ለመሳፍ ወደ ኋላ እንልም። ተግባሮ የሚኖረው እስላም ክርስቲያኑ በቅድስ ሰላም ሀገር በኢትዮጵያ ነው። በሉ ባህር ማዶ ሁኖ በስደት ታውሮ ወንድሙ ሊገለው ከጠላት ወድ ነው። ሰላቢ ወላዋይ ባለ ሁለት ምላስ መሳይ ኦረኛ ሳያውቀው ያለቀ የሚላ ሳያጣ ሀገሩን የሸጠ እነሱ ቢጨሁ ጥፋት ጥፋት ቢሉ እያሉ አማራ፣ ኦሮሞ፣ ትግራይ ነው ከደቡብ ሶማሌ፣ በሸንጉል ለፋ ጋምቤላ፣ ሀረሬ እኛ ሊለያዩ ብዙ ቢተርንሱ So, my chulum my new my get

ሁለተኛ ክብርህ ናት። ሦስተኛ ሚስትህ ናት። አራተኛ ልጅህ ናት። አምስተኛ መቃብርህ ናት። እንግዲህ የእናት ፍቅር፣ የዘውድ ክብር፣ የሚስት የዋህነት፣ የልጅ ደስታ፣ የመቃብር ከባቢነት እንዲህ መሆኑን እወቅና ግባ በለው ሁላችንም ግባ በለው መግባታችን አይቀርም ሁላችንም ተያይዘን ወደ ሀገራችን የምንገባበት ቀን ሩቅ አይደለም ያቢ ማፒ ፒጃኒ ጆጆ ነበር ያስደመጥባቸው ኢትዮጵያ ይሰኘ ወደ ማሜላ ሉቃስ ሙዚቃ ነው የምንሸጋገረው ሰለው ይሰኛል እሱን አስደምጥና በማስከተል ደግሞ ሳሚጂና ጌሪ ካንቺ ጋራ ልክ እንደ አንፎርጌተብል የፍሬንች ፖንታና ሙዚቃ ላይ የእሱ አይነት መንፈስ ያለው ሙዚቃ ነው፣ ግን ደስ ይላል። ወጣቶች ናቸው፣ ሊበረታቱ ይገባሉ። ምንም የሰሩት ነገር ለፍተውበታል፣ ገንዘብ አውጥተውበታል፣ ጊዜያቸውን ሰውተውበታል። ጥሩ ሙዚቃ ነው። ስለዚህ መተላለፍ አለበት ብዬ ዛሬ ስላሰብኩኝ ሳሚጂ ንጌሪ ከማሚላና ሉካስ ሙዚቃ በማስከተል አስደምጣችኋለሁ። ከአንቺ ጋር ይሰኛል። እንዳትረሱ ቪኦኤ አምሐሪክ ላይ ገብታችሁ ቪዲዮ ማየት ትችላላችሁ። ከፈለጋችሁ ሼር፣ ላይክ፣ ኮመንት ዲጄ ፋትሱ ገቢና ቪኦኤ I'm gonna some Das Schnei, pullou me I'm travesh to

ሁሁ ተመልሰናል። አድማጮቻችን፣ የምታደምጡት ጋቢና ቪኦኤ ነው። ዛሬ አርብ ነው፣ ቀን እዚህ አሜሪካ ሀገር ዛሬ ቫለንታይንስ ዴይ ነው። እንደ በዓል ነው፣ እንደ አበኞች ቀን ልበለው። አዎ፣ እንደ አበኞች ቀን ነው እና ስራ የለም ያው እኛ ሚዲያ ስለምንሰራ ገብተን እናንተን እያስተናገድን ነው። በዛ ላይ ዓርብ ነው። አሪፍ አሪፍ ሙዚቃ እየተለቀቀባችሁ ነው። ቶማስ ህሉ ይባላል። በማስከተልም ጋብዛችሁ ተዊንጂን የተሰኘ ሙዚቃ ነው ዛሬ ሌላ ሙዚቃውን ጋብዛችኋለሁ። ተዊንጂን የተሰኘ ከዛ አንድ ሙዚቃ ነው የሚቀረን እሱን ለማስተዋወቅ እመለሳለሁ። ቪኦ የአማሪክ ላይ ተመልከቱ፣ ሼር አድርጉ፣ ኮመንት አድርጉ አስተያየቶቻችሁን አስተላልፋለሁ። Yeah. na we we aswasipata fara la ni hatani pa abura sitia ko mpinsi wangu isi ደርሰናል። 30 ደቂቃ ናት። አነሰችን አነሰችን። 30 ደቂቃ ግን ካጣጣምናት በጣም ጥሩ ነው። አሪፍ አሪፍ ሙዚቃዎች ስጋብዛችሁ ነበር። እንግዲህ የመጨረሻው ሙዚቃ ሺማ ይሰኛል። ደስ የሚል ነው። የስዋሂሊ ቋንቋ ከአማርኛ ጋር ተቀላቅለው የሚያቀነቅኑልን ሚኪ ሸዋና ምህረት አሰፋ ናቸው። በእሱ እንግዲህ ዘና ፈታ እያላችሁ አርባችሁን በደስታ ጀምሩት። መልካም ቅዳሜና እሁድ እንዲሆንላችሁ በመመኘት DJ Fatsu Instagram. Instagrami DJ DJ PHATSU DJ Usually, follow our But I'm the am Ethiopia. shit sure. I I need to La I need She can...